የሙዚቃን ሳይንሳዊ ስነ ልቦናዊና ማኅበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረግከውን ውይይት በመገረም ተከታተል ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ። ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረዥም ጊዜ ሳነብና ጽፍ ከቆየሁ በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው ማለቴ ነው። ካሳሁን ይቀጥላሉ። ከተቻለ ብጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ እያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩን። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከ ዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለ እኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝም ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍል ውጭ ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለሥልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው፣ ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶች ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ የሆኖ የሚል ነው። የመምህራችን ከተጠበቡበት ሙዚቃ የመሸሽ ሚስጥራቸውስ ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ ነው። በቀጠሯችን መሰረት አግኝተናችኋል። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየ። እንኳን ደህና ቆየ። የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቤት ነሳ ብዬ ነበረ። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዞ የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነውና በሰፊው የተነጋገር ነው ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የእኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነውና ፕሮፌሰር ዮናስ እርስዎን ላስቀድም። እሺ አሉላ። በመጀመሪያ ደረጃ አቶ ካሳሁን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፐንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል እኔ ጥላሁን ገሰሰ ውታ ያስከፋ ለምሳሌ በአስራ ዘጠኝ መቶ ሰባ ዓመተ ምህረት አዳምጨው ከሆነ በማዳምጥበት ጊዜ የነበረውን ወንዙን፣ ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከአስር አመት ከሀያ አመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ፣ ሌላ ሀገር ሂጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት በአካባቢ ያለውን ሁኔታ ዛፉን ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል ወይም የሚባለው ነው በእንግሊዝኛ። ሁኔታው መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት የሆን ልክ ትክክል። ጥሩ አድርገህ ነው የተረገምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ? የሚለው ምናልባት እንደሆነ ችግር ያጋጥሟቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን፣ አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትር ትር ማለቱ አይቀርም ትንሽ ፍርሃት ፍርሃት ይለኛል ከዛ ግን ወዲያውኑ ስቀጥል እየተረጋጋው ሄዳለሁ ይላሉ ስፖርትም እንደሱ ነው እከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ ሰባ ሺህ ስልሳ ሺህ ሰው ያያቸዋል አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን፣ መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዛል። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችል ስሜት መሸሽ ሁልጊዜ ጠቃሚ አይደለም። እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው እውቀታቸው የጋን መብራት ሆኖ ሕዝቡ ሳያውቀው ማለፋቸው ታዝባል እና ምናልባት እንግዲህ አንድ ያጋጠማቸው ከባድ ሁኔታ ነበር። ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል። እንግዲህ ግምት ነው። በእርግጥ ጉዳቱ ደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ፣ አሁን ተቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ፣ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱን ጋር ልታዛምድልን ትችላለ። አንድ ሌላ ኬዝ ነው ማቀው ጋር የሚመሳሰል ። ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜ ጠፍቶብኛል፣ ግን በጣም ትልልቅ በአለም ላይ የታወቁ ሙዚቀኞችን ከቦስተን አካባቢ ነው። ከቸልሲ ትንሽ ወጣ ብሎ ሰበር ውስጥ ነው ያለው። እዛ ቦስተን ድረስ በአለም ትልቅ ደረጃ የደረሱ እንዲካሄች ሁሉ ፍን ፍላጋ መጥተው ከሱ ይማሩ ነበር። ይሄ ሰዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አርጎ አያውቅም ወይም ስቴጅ ላይ ወጥቶ አያውቅም። በማስተማሩ የታወቀ ነው። ችሎታውን ደግሞ ሄደው ከሱ ሌሰን የሚወዱት ወርልድ ክላስ ሙዚቃኞች መሰክሩለት። ግን ፕርሶ ማድረግ አይፈልግም። ትረስት ስለሌለው እንደሆነ ወይም መጫወት ሌቭሉ በጣም ሀይ ሌቭል ነው፣ ግን ምንም ነገር ሬከርድ አድርጎ አቅም ራሱን ሞቶ በዛ ምናምን ማግኘት ይችላል፣ ግን አይፈልግም አይፈልግም። ማስተማር ብቻ ነው። አሁን በህይወት የለም። ለምን እንደሆነ አይገባኝም። እሱን ኬዝ ነው የማውቀው። ብዙ ጊዜ እኔ እንደመስለኝ ለራሴን ባለኝ ኤክስፔሪየንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወት ንሳለ ከኦዲየንሱ የምናገኘው ፊድባክ ከኦዲየንሱ ጋር ኮሚኒኬት ለማ እንደ ኮሚኒኬሽን ቱን አንደኛው ሙዚቃ ፓርቱ ና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬዝ ይመስለኛል ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ይፈልጋሉ እነሱም ለሰው ኤነርጂ መስጠት ይፈልጉ ይመስለኛል ስለዚህ በዩዡዋል አይደለም ኤግዛክት ኬዙን ከባድ ነው እንደዚህ ነው ለማለት ዶክተር ያና ያለው ጥሩ ሪዝን ሊሆን ይችላል የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከዜስ የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስከር ሊያደረጋቸው ወይም ለሁል ጊዜ ጠባሳ ሆነው እንጎላቸው ውስጥ ሊቆይ ስለ ግን ከባድ ነው ይሄ ለብሎ ለመናገር። መልካም ከአንተ ጀምሬ ወደ ፕሮፌሰር ዮናስም ሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱት ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎልን አሰራርና ሱስ የሚባለው የሚታይበትን መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነውና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በሩቅም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አዎንታዊ ፋይዳዎቹ እንደ መበርከታቸው ሱስ የሚያስይዛሉ ወይ? የሙዚቃ የሚባል ሱስስ አለ ወይ አንተ እስከምትረዳው? አዎ፣ እኔ አሁን ባለኝ ልምድ ለምሳሌ ሁልጊዜ መጥተው መያውን ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነስ የሚመጡ ሰዎች አሉ ይመስለኛል። እኔም ራሴ በሰሚ ሞኝ ሳየው ሱስም እንኳን ኤግዛክትሊ ው ሱስ ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጅን ማድረግ አልችልም ላይፍ ሰናው ዲስ ፖይንት ሙዚቃ የሌለበት ህይወት አይታይም። ሙዚቃ የሌለበት ላይፍ በጣም ከባድ ነው የሚሆነው፣ እንደ ሰሚም እንደ ተጫዋችነት እርግጠኛ ነኝ ያው ሱስ የሚያስይዝ ይመስለኛል። ፕሮፌሰር ዮናስ የሳይንሱን መነጽር እዚ ጋን ቀረባ አድርገን እንመልከትበት፣ ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራርና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን። ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል። ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል የአነጋገር ዘይቤ ሊሆን ይችላል፣ ሀሳብን በአንክሮ ለመግለጽ። አሁን ባለፈው አቶ ለማ መገርሳ ኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ እንግዲህ የአነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በህክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ በግለሰቡ የህብረተሰብ ኑሮ ላይ በቤተሰብ ላይ ህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ነው ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጎዳ ይችላል እንደ ሱስ አናየውም ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ቢጠጣና፣ ከዛ በማግስቱ ስራ መሄድ ካልቻለ፣ ከሚስቱ ወይም ከባሏ ጋር ከመፋታት ከመጣ፣ ልጆችን ችግር ውስጥ ከከተተ፣ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በማጠገቡ የምትሄደውን ላንድሮቨር መስታወት ቢሰብር፣ ይሄ ነው እንግዲህ ሱስ የሚባለው። ከመጠን በላይ አንድ ነገር ተወስዶ ሌላም አክሳሪ ችግር ሲኖር፣ ያው ሙዚቃን በዛ አልመድበውም። እንደ ስፖርት ነው የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን አስር ሰዓት እየተጫወተ ቤተሰቡን፣ ልጆቹን፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምን ምን ስቶ ሱን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው። የእናንተን እርዳታ የሚፈልግበት አጋጣሚ ይፈጠራል። ግን ብዙ ጊዜ እንደሱ አይመስለኝም። በእርግጥ አንዳንድ በታሪክ ስንሰማ፣ አሁን ሞዛርት ብዙ ሰዓት ተመስጦ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በሰላሳ አምስት አመቱ የሚሉ ሰዎች ያለው እንግዲህ ማን ያውቃል። ፕሮፌሰር ዮናስ ይህን የከፋውን ቤት ለማፍረስ የሚደርሰውን እንዲሁም በአማርኛው ለመለየት ይመስላል አጉል ሱስ ይባላል። ሱስ የሚለው በደንብ አይገልጸውም በሚል ወይም አሉታዊ ጎኑን ለማሳያነት ሲጠቀሙ አጉል ሱስ እስከሚባል ድረስ ይወስዳል። አዎንታዊ ይዘት ያለው ነገር ግን በሚከተለው ጣጣ ቅድም በጥሩ ምሳሌ እንደገለጹት ቤት የሚያፈርስ ቤተሰብን ለመበተን የሚያበቃ ስራ መስራት የሚያቀጥ ድረስ ሌሎች የሚከተሉ ጣጣዎች ከሚያመጣው በመለስ በመዘውተሩ ለሱ ካለ ፍቅር አንጻር ያ ሰው ያለ ሙዚቃ አልኖርም የሚለውን ስሜት የሚገልጽበት በዛ ደረጃ የሚታዩታል፣ የግድ አሉታዊ የሆነው ውስብስብ ነገር ሳይከተል ሄኖክ የገለጸው እሱን ነውና። እሺ ነገሩ እኮ ሁሉም ነገር ከልክ ካለፈ ችግር አለው። አንድ ሰው ከመጠን በላይ ብዙ ሊትር ውሃ ቀኑም ሙሉ ሲጠጣ ቢውል አንጎል ውስጥ ሴሬብራል ኤዴማ እድቀት ያመጣል፣ አንጎል እና አንዳንድ በሽታዎች አሉ እንዲህ ያስደርጉ። አንዳንድ የስኪዞፍሬኒያ በሽተኞች ውሃ ከመጠን በላይ ይጠጣል። ቤት ውስጥ ቧንቧውን በሙሉ ሲጠጡ ሲጠጡ ብለው እንደሚጥል በሽታ አድርጎ ሊያመጣቸው ይችላል። ሆስፒታል፣ እና ሁሉ ነገር በልክ ነው። አቲክ ዘፋኞችን ብለውታል። ከልክ ሲያልፍ ብዙ ነገር ችግር ሊያመጣ ይችላል። እና እንደ ግለሰቡ ነው። የግለሰቡን ህይወት አመሰቃቅሎ ገደል የሚከት አይነት፣ ሱቅ አጉል ሱስ ሊሆን ይችላል። ነገር ግን በአጠቃላይ ሙዚቃን መስማትና መደሰት ለአንዱ ሰው አንድ ሰዓት በቂ ይሆናል፣ ለአንዱ ሁለት ሰዓት፣ ለአንዱ ሶስት ሰዓት እንደ ግለሰቡ እና እንደ ሁኔታው ነው ማየት የምንችለው። እና ግን ጥሩ ነው ሙዚቃ ብዙ መጫወት መደሰት፣ አይ ቲንክ ከሱስነት ባይደርስም አስዘርሳች እና አነቃቂ። ሌላው ደግሞ በጣም ለባለሙያዎቹ ደግሞ ትልቅ ስራም ነው። መልካም ሄኖክ እንግዲህ የሁለቱን ጽንፎች ፕሮፌሰር ዮናስ ለይተውልናል። ከልክ እስካላለፈ ድረስ ብለዋል። ውሃ እንኳን ቋሚ የሆነው ነገር ከልክ ካለፈ የሚያመጣውን ምሳሌ አጣቅሰው፣ ያንተም ምሳሌ እንደተረዳሁት ለዛ ካለ ፍቅር ጋር ሙዚቀኛውም ሆነ ታዳሚው የሚሰጡትን ጊዜና የበረታ ፍላጎታቸውን ለማሳየት ይመስለኛል። ልክ ነው። አሁን ለምሳሌ በሕይወት ውስጥ ለምሳሌ አንድ ሰው አንተ ማን ነህ ቢለኝ መጀመሪያ ሰው ነኝ ነው የምለው እንጂ ሙዚቀኛ ነኝ ያለ ምክንያቱም፣ ሙዚቃ የምሰራው ስራ ነው እንጂ ሙዚቃ ብቻ አይገልጸ አነታ አደለ ሙዚቃ የምሰራው ስራ ነው፣ ፕሮፌሽናል ነው እንጂ ሙሉን የእኔነት አይገልጽም። እና ለእኔ ለምሳሌ በራሴ ላይ የፋሚሊ ላይ ባለቤቴ መርዝሴ ቢ ከሁሉም በላይ ፕራዮሪቲ አለኝ። ኢቨን ሙዚቃንም በጣም በወደ ከዛም በላይ ሆንብኛል። ስለዚህ አንሄልዚህ ደረጃ አልደረስኩም ማለት ነው የሚያግባባ ይመስለኛል። ሄኖክ ሙዚቃ ውስጥ የሚበልጠውን ህይወቱን እንዳሳለፈ ሰው ቀደም ብለህ እንደነገርከን ከልጅነትህ ነው የሚጀምረው፣ የታላቅ ወንድምህ ሙዚቃ መሳሪያ ቤታችሁ ሲገባ ይጀምራል ሙዚቃ ታሪክ። ምንም እንኳን ያጠናኸው ሙያ ሌላ ቢሆን፣ የሌላ ጊዜ ሰፊ ውይይታችን ሽራፊ ነው የምህንድስና ሙያ ነው ያጠናኸው። ይሁን እንጂ የምትታወቅበት አንተም ራስህን ቅድም እንዳልከው የህይወትህ አንዱ ነገር የምታየው ሙዚቃ ነው። ሙዚቀኛ ባትሆን ኖሮ ምን ምን ምትሆን? ስለዚህ ሜቢ አርክቴክት ሊሆን ይችላል። ሙዚቀኛ ባለሁ አርክቴክቸር ደስ ይለኛል፣ ግን መጀመሪያ ማየካ ነገር እጄ ከዛ በፊት ነው ሙዚቃ ጀመርኩት። ሙዚቃ ለማጥናት ድፍረቱና እንትኑ ስላልነበረኝ ነው። አንደኛ ድፍረቱ ነው። ሁለተኛ ደግሞ ቤተሰቦች ምንም አይነት ተጽዕኖ አድርገውብኝ አያውቁም። ለምሳሌ ብዙ ጊዜ ሀገራችን የትም እኛ እንደሚታወቀው ኢንጂነር፣ ዶክተር፣ ሎየር እንዲሆኑ የሚፈልገው ብዙ ጊዜ ቤተሰቦች ለልጆቻቸው ሴኪሪቲ ብለው አስበው እንደዚህ አይነት በደሚከፍል ና ፕሬስቲጂየስ የሆነ ሰውም በደሚያከብሩ አይነት ስለሚኖር ደስ ይላቸዋል። ብዙ ጊዜ እንደዚህ አይነት ታይነ በዶ ብዙ ጊዜ ቤተሰቦች ያለው። ግን የእኔ ቤተሰቦች ውስጥ ምንም እንኳን ፊድበክ ምንም ነገር ብለኝም ባያውቁም ቤተሰብ ኮንሽስሊ ሙዚቃ ቀጥታ ጀባጠና ከያስሎት ላይ የሚነገር ሊኖር ይችላል። እንግዲህ በዛ ምክንያት ሊሆን ይችላል። ራሽን ደግሞ ስለሌለኝ በጣም እየወደድኩት ግን እሱን አላጥናውም። መጀመሪያ ኢንጂኒሪንግ አጥንቻ ግራጅዌት አድርጌ የሶስት አመት ከሰራው በኋላ ነው ያኔ እርግጠኛ ሆንኩኝ። አንድ ዘጠኝ አመት በዛ በባንድ ስነት ውስጥ ያንንም ያርኩኝ ጊዜ ዊኬንድ ላይ ሙዚቃ ነው የምትጫወተው። እና መጨረሻ ላይ እርግጠኛ ሆንኩኝ እዛ ፖይንት መቶ ፐርሰንት ነበርኩኝ ትክክለኛው መንገድ እንደሆነ አዎ በቃ ከሙዚቀኛ ሌላ መሆን እንደምመስል ያወቅሁት የእኔ መንገድ እንደዛ ነበር። ያን ኬርኩ በኋላ በቃ ከዛ በኋላ እርግጠኛ ሲሆን ስራዬን ኩዊት አርኬ እንደገና ወደ ሙዚቃ ትምህርት ቤት ገባሁ። ስለዚህ ለእኔ ያን ጊዜ ወሰደብኝ። ያን እርግጠኝ ደስታ ነበረኝ። ከመጀመሪያው ሙዚቃ በወደውም ላጠናው መሄድ አልቻልኩ። በኋላ ግን አንዴ እርግጠኛ ሲሆን፣ ሁሉ ነገር ትቼ ኢቨን ወደፊት ፊቸሩንም ባይና መንገድ ላይ ፍራንክ የወሰዱ የሚጫወታ ነት ሙዚቀኞች እንደዛ መሆኔን እባክህ እዛ ለመድረስ ግን ጊዜ ፈጀብኝ ባለሙሉ ስሜት በመስጠትህም ለስኬት መብቃትህን አሳይተሃል ሄኖክ አሁንም የሌላ ጊዜ ሽራፊ ውይይታችን አካል ነው አንተ በታላቅ ወንድምህ ሙዚቃ መሳሪያ ሙዚቃህን የጀመርከውን ያህል ታናሽ ወንድምህም በዛ መንገድ እንዲገፋ እርሱም በቤት ውስጥ የጀመረው ቢሆን እዚህ ዩናይት ስቴትስ ከመጣ በኋላ ወደ ኋላ እንዳይመለስ ያደረገው ይመስላል። ቶማስ ወንድምህን ከዚህ ቀደም ባናገርኩበት ጊዜ ይሄን አጫውቶኛልና ወደ ታችም የሚወረደው ይመስላል ሙዚቃ በቤታችሁ። አዎ ልክ ነው። ለኔ ትልቁ ነገር አንድ የተማርኩ በራሴ ህይወት ለሌላም ሰው ምናልባት ክሊሼ ነው ብዙ ሰው የሚነገረው ነገር እና አዲስ ነገር አይደለም ግን ከሁሉም ነገር ደስታ የሚሰጡ አቲንግ ለሰዎች የሚወዱትን ነገር መስራት ይመስለኛል። በአሉም ላይ ከገንዘብም በላይ ከምኑ ነገር እና ለምሳሌ አሁን ታናሽ ወንድሜ ዘላለም በጣም በጣም ወዶት ነው የሚሰራው። ፊልድም ሕክምናውን በዛ ምክንያት ትርስ ጊዜ ሲኖረው ሁሉ ብዙ ነገር ያነባል። ስለዛ ኢንትረስት ከሙዚቃ መውደውን ያህል እሱ ደግሞ ያናደዋል። እርግጠኛ ነኝ ዶክተር ሆናችን እንደዛው አንተም እንደዛ ሉ ላ ሁሉ ሰው በራሱ ፊልድ በሚወደው ፊልድ ልዩ ልዩ ኢንትረስት ያለን በዓለም ላይ የምንወደውን ነገር እና ፓሽን ያለን ነገር እስከ ሰራን ድረስ ደስተኛ የሚያደርገን ይመስለኛል። ትልቁም ምርት ለእኔ እሱ ነው ቱ በህይወት ውስጥ እንደውና ፓሽን ያለን ነገር እስከ ሰራን ድረስ ትልቅ ደስታ ሚሰጠኝ ይመስለኛል። ለእኔ ጀነራል ነው እሱ ነው መንገዶች የሚያግባባ ይመስለኛል። ፕሮፌሰር ዮናስ የሙዚቃ ነገር የሄኖክን መንገዶች እንገፋ አድርገን እንመለከት ጋብዟል። እርስዎ ሙዚቃ የቱን ያህል እንደሚወዱ በስራ በሚጠመዱበት ጊዜ ሳይቀር ሙዚቃ እንዴት እንደሚሰሙ ባለፈው ውይይታችን አጫውተውናል። ለሙዚቃ ያለዎትን ፍቅር ከዚህ ቀደምም አንስተናልና እኔና እርስዎ እንደ አድማጭና እንደ ተመልካች ከሚጫወቱት ሰዎች ባላነሰ የምናገኘው እኩል ደስታ አለና እንዴት ይገልጹታል ሙዚቃ በህይወት ውስጥ ያለውን ስፍራ? እኔ የሙዚቃ መሳ መጫወት አልችልም፣ ግን የሙዚቃ ተጠቃሚ ነኝ። እራሴን የማየው እንደ ኮንሱመር ነኝ። ሙዚቃ ሌሎቹ እንደ ጥላሁን ገሰሰ፣ ሌሎችም እግዚአብሔር በሰጣቸው ችሎታ ላይ ደግሞ ታሳሪ ሆነው ለፍተው ደክመው የሚያመጡትን ሙዚቃ ማጣጣም ደስ ይለኛል። ሰጥቼ ምስጋና ይግባው እንግዲህ ለእኛ ሙዚቀኞች ለሁሉም እና ይሄ ነው። ሌላ ከሙዚቃ ጋር ባይስተካከልም በመጠኑ ትምህርት ቤት እያለ ህድጋ የስፖርት ጋዜጠኛ ነበር። ስፖርት ዜና መስማት ደስ ይለኛል። አሁንም አሁንም መኪና ውስጥ ሁልጊዜ የስፖርት ጨዋታ ሲካሄድ እዚህ አሜሪካ ሀገር ፉትቦል እከታተላለሁ። አንዳንድ ጊዜ አብረውኝ በመኪና የሚሄዱ ብሮኝ ስሩት ባልደረቦቼ ይገርማቸዋል። ይህንን ነው እንደ የምትሰማው አይጠብቁም። አንዱ የሚያስደስተኝ እሱ ነው፣ የስፖርት ዜና መስማት ቤት ውስጥ በኢንተርኔት አሁን በዩቲዩብ ሬዲዮ በጣም ደስ ይለኛል። እና እንደ ሙዚቃም ባይሆን እሱ ነው አንዱ መንፈስ ማነቃቂያና የሚያስደስተኝ ነገር። እና በእውነት ሙዚቃ ትልቅ ስጦታ ነው እና እነ ሄኖክ ደክሞ የሚያመጡትን መጠቀም ነው። እኔ እና እርስዎ አንድ ቡድን ውስጥ ሆነን እንጋራለን። አንዳንዴ ስራችንንም ያሳምሩልናል። በእኔ በኩል ፕሮፌሰር ዮናስ የሙዚቃን ጥቅም በሚዘረዝሩት ጥናቶች ውስጥ በቀደመ ቅንብራችን ሙዚቃ ማከም መቻሉንም፣ ከስቃይ ስሜት ማስታገሱን፣ ሆን ተብሎ ሙዚቃ የሕክምናው አካል የሚሆንበትን ባለፈው በጨረፍታ ነካክተነዋል። ሙዚክ ቴራፒ የሚባለውን በሙዚቃ ማከምን እንደ መንገድ የሚመለከቱበትም አልፎ አልፎ ይታያል። እሱ ላይ ምን አስተያየት አለውት? ያንድን ሰው ሁለንተናዊ ስሜትና ጤና ለመንከባከብ ከሚደረጉ ጥረቶች አንጻር እንደ መድኃኒትና እንደ ቀዶ ጥገናውም ቀጥታም ባይሆን፣ በእርግጥ በተለየ ስነ አእምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሙዚቃ ቴራፒ ኤክስፐርቶች ሄደው በዛ በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደረጉ የዚህ ባለሙያዎች አሉ። የሙዚቅ ቴራፒስቶች አሉ። በየሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው፣ ለሕክምና ስራ ይውላል። የሙዚቃና የአንጎልን ቁርኝት ይልቁንም ሙዚቃ በሕይወታችን ውስጥ የሚኖረውን የላቀ ፋይዳ ትንተርሶ ነው የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው ላሉን አድማጮቻችን በውይይታችን በሰፊው እንደ የሙያችሁ እንደምትጠበቡባቸው መስኮች የበኩላችሁን ያካፈላችሁን ሌላ መሰል አጋጣሚ ሁለታችሁንም መልሰን የምናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ ሉላ።